የወጣቶች ዓለም ወጣት በመሆኑ አንተ መባለን የመረጠው ክቡር እንግዳ ወርቅ በአዲስ አበባ ዩኒቨርሲቲ የማህበረሰባዊ ጥናት ወይም ሶሲዮሎጂ ትምህርት ክፍል መምህር ነው። በተለይ በተደጋጋሚ ስርቆት ፈጻሚዎች ላይ ጥናት አካሂዷል። ለዚህም ጥናት ሲል ለሳምንታት ወደ ቃሊቲ ማረሚያ ቤት በመጓዝ ታራሚዎችን በቅርበት በማነጋገር ከነሱ ጋር ባገኛቸው መረጃዎች ላይ ተመርኩዞ ወደ ስርቆት ለመግባት መሰረታዊ ምክንያቶች ናቸው ያላቸውን ዘርዝሯል። ሰዎችን ኢኮኖሚያዊና ማህበራዊ ችግሮች ወደ ስርቆት እንዲገቡ ሊያደርጓቸው ይችላሉ። ይህም ማለት ሰዎች በቂ የሆነ ገንዘብ ተለያየ ምክንያት ይፈልጋሉ። ይህንን ገንዘብ ማግኘት ሳይችሉ ሲቀሩ ወደ ስርቆት ሊገፋፉ ይችላሉ። ለመዘርዘር ያህል የሰዎች አስተዳደግ ለምሳሌ ቤተሰብ፣ አካባቢ የሚፈጠር ችግር ሊኖር ይችላል። በሰዎች አስተዳደግ ወቅት የሚፈጠሩ ችግሮች ሊኖሩ ይችላሉ። በቂ የሆነ ቁጥጥር ከቤተሰብ በኩል ላይደረግ ይችላል። በአስተዳደጋችን ወቅት በትምህርት ቤት ታቅፈን ብዙ ላንጓዝ እንችላለን። ሰዎች በተለያየ ምክንያት ወይም ወጣቶች ወይም ልጆች ከትምህርት ቤት በሚባረሩበት ወቅት ወይም ደግሞ ትምህርት መማር በሚያቆሙበት ወቅት መልካም ነገር መማርን ያቆማሉ። በዛ ላይ ወደ ስርቆት ለሚገፋፋቸው ነገሮች ሊዳለጡ ይችላሉ። ከነዚህ ምክንያቶች ባሻገር በስርቆት የተሰማራ ጓደኛ ግፊት ሌላ ዋና ምክንያት ሊሆን እንደሚችል ክቡር ካነጋገራቸው ታራሚዎች ለመረዳት ችሏል። ክቡር ከሁለት ዓመት በፊት ይህን ጥናት ሲያደርግ ሰዎች ለምን ይሰርቃሉ የሚለው ጥያቄ ብቻ ሳይሆን ለምን በተደጋጋሚ ስርቆት ይፈጽማሉ የሚለውም ጥያቄ አሳስቦት ነበር። የማስተርስ ትምህርት ስማር አንድ ክሪሚኖሎጂ የሚባል ኮርሶ ትጄ ነበር እና ለዛ የሰራው ተርም ፔፐር እዚህ ላይ መመረቂያ ጽሑፌን እንዲሰራ ገፋፍቶኛል። ምክንያቱም ሰዎች ወንጀል ከፈጸሙ በኋላ ወደ ለፍርድ ቀርበው ወደ ማረሚያ ቤት ይላኩና ማረሚያ ቤት ጸባያቸውን አርመው ይወጣሉ ተብሎ ይጠበቃል። ነገር ግን ማረሚያ ቤት ቆይታ አድርገው ከወጡ በኋላ ደጋግመው ወንጀሉን የሚፈጽሙበትን ምክንያት ማወቅ ያስፈልጋል ብዬ አሰብኩኝ እና በዛም ዙሪያ የተሰሩት በቂ ጥናቶች ስለሌሉ እና ስላላገኘው በዚህ ዙሪያ ላይ ጥናት አድርጌ ያለሁ እነዚህ ምክንያቶች ምንድናቸው ብለን ስናስብ የመጀመሪያው ማረሚያ ቤት ውስጥ በነበሩበት በመጀመሪያው የእስር ወቅታቸው ወይም ደግሞ በሁለተኛውም በሶስተኛውም ሊሆን ይችላል። አንዳንዶቹ ከሌሎች ልማደኛ ወንጀለኞች ወይም ታራሚዎች ጋር በተደጋጋሚ ጊዜ የመገናኘት ይህም ደግሞ የተለያየ ስርቆት ቴክኒኮችን እንዲማሩ ከልማደኛ ወንጀለኞች አድርጓቸዋል። ይህም ብቻ አይደለም፣ ከልማደኛ ወንጀለኞች ስለተሰረቁ ነገሮች በስርቆች ስላካበቱት የሀብት መጠን ሰምተዋል። ይሄ ደግሞ ከማረሚያ ቤት ከወጡ በኋላ አሁንም በዚህ አይነት ወንጀል ብንሰማራ የተሻለ የገሚን ይኖረናል የሚል አስተሳሰብ እንዲያሳድሩ አድርጓቸዋል። በዛ ላይ የኔ እኔ ጥናት ላይ የተሳተፉት ወጣቶች በመጀመሪያ የእስር ወቅታቸው ወቅት አጫጭር የሆኑ የእስር ጊዜያትን ነው ያሳለፉት በማረሚያ ቤት። በክቡር ጥናት የተሳተፉት ወጣቶች በብዛት ተንቀሳቃሽ ስልክ የኪስ ገንዘብ በመስረቅና ከዚያም አልፎ ቤት ሰብሮ በመግባት ንብረት እስከ መውሰድ አይነት ወንጀል የፈጸሙ ሲሆን ከታራሚዎች መካከል ረዥም ጊዜ ቅጣት የተፈረደበት ግን አንድ ዓመት ከስድስት ወር እንደነበር ክቡር ገልጾልናል። በዚያም ላይ በአመክሮ የመለቀቅ ሁኔታ ነበረ። አንድ ታራሚ መልካም ጸባይን ካሳየ በማረሚያ ቤት ቆይታው ሶስት አራተኛውን የእስር ጊዜ ካጠናቀቀ በኋላ በአመክሮ ሊፈታ ይችላል። ስለዚህ ይሄ አጭር የሆነ የእስር ጊዜ ብዙም ሊያስፈራራቸው ወይም ደግሞ ብዙም አስጨንቋቸው እንደ ቅጣት አይተውት ባህሪያቸውን እንዲያርሙ አላስቻላቸውም። ለአንዳንዶቹ ታራሚዎች እንግዲህ ከማረሚያ ቤት ከወጡ በኋላ የሚደርስባቸው መገለል እንደ አንድ ምክንያት ተወስቷል ጥናቱ ላይ። ይህም ምንድነው? እኛ ሀገር ለጥፋቱ የሚመጣጠን ቅጣት ተቀብሎ ከወጣ በኋላ የቀድሞ ታራሚ እንኳን ብለን አይደለም የምንጠራው። አብዛኛው ሰው ይሄ ሰው እስር ቤት ነበር፣ ሌባ ነው የሚል ቃል ነው የምንጠቀመው። ይሄ ደግሞ እነሱ ላይ ያደረሰው የስነ ልቦና ጉዳት አለ። ከዚህም የስነልቦና ጉዳት ባለፈ የስራ እድሎችን የመነሰግ ምክንያቱም አንዳንድ ታራሚዎች በማረሚያ ቤት ቆይታቸው የተለያየ የሙያ ስልጠና ወስደው ነበር የወጡት ነገር ግን ይህን የሙያ ስልጠና ወስደው በሚፈልጉት የስራ መስክ ሊሰማሩ ያልቻሉ ታራሚዎች ነበሩ፣ ወይም ደግሞ ጥናቱ ላይ የተሳተፉ ታራሚዎች ነበሩ። ስለዚህ ከወጡም በኋላ ከህብረተሰቡ በኩል የሚደርስባቸው ማግለል፣ በእነዚህ ምክንያቶች ከላይ በተገለጹ ምክንያቶች ደጋግመው ወንጀል ሊሰሩ ይችለዋል ማለት ነው። ሌላው ሰዎች ደጋግመው ወንጀል እንዲፈጽሙ መንገድ የፈጠረላቸው ነገር በማረሚያ ቤቱ ያለው የአቅም ድክመትና የወንጀል ፈጻሚዎቹ ብልጠት እንደሆነ የማህበረሰባዊ ጥናት ባለሙያው ታዝቧል። የማረሚያ ቤቱ የመዝገብ አያያዙ ትንሽ ደከም ያለ ነው። ይህም ማለት በአሻራ ታራሚዎቹን አይለይም። ፎቶ ይነሳሉ፣ ስማቸውን ይናገሩና ወደ ማረሚያ ቤቱ ይገባሉ። ከዛም የእስር ጊዜያቸውን ይጀምራሉ ማለት ነው። ነገር ግን አንድ ታራሚ ወደ ማረሚያ ቤቱ መልሶ ሲገባ ደጋጋሚ ወንጀለኛ መሆኑ የሚያስቀርበት ነገር እንዳለ ይረዳል። ይህም ምንድን ነው? ክሮ የምንለውን እንዳይሰጣቸው ያደርጋል ስለዚህ ይህንን አመክሮ ላለማጣት አንዳንዶቹ ምን ያደርጋሉ? ስማቸውን ቀይረው ለመጀመሪያ ጊዜ የታሰሩና ወደዚህ ወደ ማረሚያ ቤቱ የተላኩ ታራሚዎች አድርገው ራሳቸውን ያቀርባሉ። ሰዎች እንዳይሰርቁ አንዳንዴ የቪዲዮና የፖሊስ ቁጥጥር በማድረግ በማህበረሰብና በፖለቲካ ስርዓት በኩል አስቀድሞ የማስጠንቀቅ ሁኔታ ይታያል። ክቡር ግን ከውጫዊ ቁጥጥር ይልቅ ውስጣዊ የሆነ ቁጥጥር ላይ ጠንክረም ብንሰራ ወንጀልን ይበልጥ እንቀነስ ይሆናል ይላል። ይሄ ማለት ምን ማለት፣ ሰዎች ከውጭ ተቆጣጣሪ ሳይመጣባቸው በፊት ውስጣቸው ይሄ ነገር ልክ አይደለም፣ ይሄን ነገር ባደር ህብረተሰቡ ላይ የማመጣው መልካም ያልሆነ ጉዳት፣ ራሴ ላይ የማመጣው መጥፎ ጉዳት፣ ቤተሰቤ ላይ የማስከትለው መጥፎ ጉዳት አለ በማለት ይሄ ነገር ነውር ነው፣ ሀጢያት ነው፣ ወንጀል ነው ብለው ይህን ነገር ከማድረግ እንዲቆጠቡ ሊያደርጋቸው ይገባል ብዬ አስባለሁ። ስኬታማም የሚሆነው ይሄኛው ይመስለኛል። አለዛ ውጫዊ የሆነው ቁጥጥር ላይ ካተኮርን፣ ሰዎች ውስጣቸው ካላመነበት በቀላሉ ወደ ወንጀል ሊገፋፉና ወንጀልን ሊፈጽሙ ይችላሉ ማለት ነው። የክቡር ጥናት በሰላሳ ታራሚዎች ላይ የተመረኮዘ በመሆኑ አጠቃላይ የመፍትሄ ሀሳብ ለመስጠት ከባድ እንደሆነና ተጨማሪ ጥናት እንደሚያሻ ገልጾልናል። ይሁንና ከማህበረሰቡም ይሁን ከመንግስት በኩል ሊፈጸሙ የሚችሉ ሀሳቦችን ክቡር ይጠቁማል። በሰላሳ ታራሚዎች ላይ ተመርኩዬ የሚሰጣቸው ፍርድ አንሷልና ይጨምር ልል አልችልም። ነገር ግን እንደው ጠቆም ለማድረግ ያህል እንዳልኩሽ እንደ ህብረተሰብ ማህበራዊ ተቋሞቻችን ላይ ጠንክሮ መስራት ይገባናል። ለልጆቻችን መልካም ነገርን ማስተማር አለብን። ውስጣቸው ወንጀልን እንዲጠየፉት በማድረግ ማሳደግ ይገባናል። ከዛም ባለፈ ደግሞ ሰዎች ወንጀል ፈጽመው ሲገኙ ተመጣጣኝ የሆነ እርምጃ መውሰድ ሊኖርብን ይችላል። ይሄም አንድ ሰው በወንጀሉ እንዲፈጸስ፣ እንዲያፍር፣ እንዲቀጣ ሊያደርገው ይችላል። ሌሎች ሰዎች ወንጀል ብንፈጽም እኛ ላይ ይሄ ነገር ሊደርስ ይችላል በማለት እንዲቆጠቡ ሊያደርጋቸው ይችላል። ሌላው እንደ እንደ ህብረተሰብ ሰዎች ወንጀል ሊፈጽሙ ይችላሉ በተለያየ ምክንያት። ነገር ግን የፍርድ ሂደቱን ተከትሎ ማረሚያ ቤት ውስጥ ጊዜያቸውን ጨርሰው ሲወጡ ማሰብ ያለብን እነዚህ ሰዎች ታርመው እንደወጡ አዲስ ህይወት ለመጀመር ዝግጁ እንደሆኑ ቀበል ያስፈልጋል። በእርግጥ አንዳንዶቹ መልሰው ወደ ወንጀል ሊዘፈቁ ይችላሉ፣ ባህሪያቸውን ሳያርሙ ሊወጡ ይችላሉ። ነገር ግን አርመው ለወጡት፣ ስራ ለመስራት ዝግጁ ለሆኑት ግን እኛም የአመለካከት ለውጥ በማድረግ ልንቀበላቸው፣ የስራ እድልም ልንሰጣቸው ይገባል። አሁን ባላቸው ማንነት ልመዝናቸው ይገባል። አለበለዚያ ግን ሳናውቀው ወንጀልን እያበረታታን እንደሆነ መረዳት ይኖርብናል ብዬ አስባለሁ። ከመንግስት በኩል ጠቆም ማረገው ሀሳብ ማረሚያ ቤት ውስጥ የሚሰጡ ስልጠናዎች ተጠናተው መቀጠል አለባቸው። ይህም ብቻ አይደለም፣ ከማረሚያ ቤት ከወጡ በኋላ እንደው ክትትል ማድረግ ቢቻል ጥሩ ነው። እነዚህ ሰዎች የስራ እድል እንዲያገኙ መንግስት መሞከር አለበት ብዬ አስባለሁ። ይህን ቢያመቻች ወንጀልን ልንቀንስ፣ ልንከላከል እንችላለን ብዬ አስባለሁ። ስርቆት ፈጻሚ ወጣቶች እና መሰረታዊ ችግሮች ላይ እንዲሁም ወጣቶች ለምን በተደጋጋሚ ስርቆት እንደሚፈጽሙ ነበር በዛሬው የወጣቶች አለም ዝግጅት የዳሰስ ነው። የማህበረሰባዊ ጥናት ባለሙያ ክቡር እንግዳ ወርቅን ለሰጠን ማብራሪያ እያመሰገንኩ በዚሁ ልሰናበት። ልደት አበበ ነኝ። ጤና ይስጥልኝ።